ፓናማ ከሚገኘው ሞሳክ ፎንሴካ ከሚባል የሕግ ኩባንያ የወጡት አስራ አንድ ሚሊዮን ሰነዶች ናቸው። እነዚህ ሰነዶች ባለብዙ ገንዘብና ባለብዙ ጉልበትና ስልጣን የሆኑ ሰዎች ግብር እንዳይከፍሉ ሙስናቸው እንዳይደረስበት እና ከማዕቀብ ለማምለጥ ሀብታቸውን እንዴት አድርገው ፓናማን በመሳሰሉ መሸሸጊያዎች እንደሚደብቁ የሚያጋልጡ መሆናቸውን ጸረ ሙስና ተሟጋቾች ይናገራሉ። የትራንስፓረንሲ ኢንተርናሽናል አባሏ ማጊ መርፊ ሰነዶቹ የሚያሳዩን ማንነታቸው እንዳይታወቅ የሚፈልጉ ሰዎች በተለያዩ ሀገሮች በጣም በቀላሉ በሚስጥር፣ ኩባንያ ማቋቋም እንደሚችሉ ነው። ያን የሚያደርጉት ከገንዘቡ ጋር ስማቸው እንዳይነካካ ለመደበቅ ነው። ከፓናማው ሞሳክ ፎንሴካ ኩባንያ በድብቅ በወጡት ሰነዶች ውስጥ ከሀምሳ የዓለም ሀገሮች የሆኑ አንድ መቶ አርባ ሶስት ፖለቲከኞች ስም የተገኘ ሲሆን አስራ ሁለቱ የርዕሰ ብሔራት ናቸው። የአይስላንድ ጠቅላይ ሚኒስትር ሲግመንደር ጎንላክሰን በውጭ ሀገር በተቋቋመ ኩባንያ አማካይነት በሀገራቸው ባንኮች ውስጥ ብዙ ሚሊዮን ዶላር መዋዕለ ነዋይ እንደሚያንቀሳቅሱ የሚያሳይ ሰነድ ብቅ ያለ ሲሆን አሁን እሳቸው ከስልጣን እንዲወርዱ ጥያቄ መጥቶባቸዋል። የፓናማው ሰነድ ከቻይና የፕሬዝደንት ሺንግ ፒንግ ቤተሰብና ከፍተኛ የኮሚኒስት ፓርቲው ሹማምንትን ስምም ያጋልጣል። የአርጀንቲና ፕሬዝደንት ሞሪሲዮ ማክሪ ገንዘባቸው በሐማስ ውስጥ ተደብቋልም ይላል። የዩክሬኑ ፕሬዝደንት ፔትሮ ፖሮሸንኮም እንደ አውሮፓውያን አቆጣጠር በ2014 ዓ ም በሩሲያ ከሚደገፉት ተገንጣይ ሀይሎች ጋር የሀገራቸው ወታደሮች ከባድ ፍልሚያ ላይ በነበሩበት ሰዓት ብሪቲሽ ቨርጂን አይላንድስ በምትባለው ደሴት ገንዘብ የሚደብቁበት ኩባንያ ሲያቋቁሙ እንደነበረ ሰነዱ ያጋልጣል። ሩሲያ ደግሞ የፕሬዝደንት ቭላዲሚር ፑቲን የቅርብ ረዳቶች በሚመሩትና በአሁኑ ጊዜ በዩናይትድ ስቴትስና በአውሮፓ ህብረት ማዕቀብ ስር በሚገኘው ባንኮ ሮሲያ አማካይነት በህጋዊ አካል ሽፋን ብዙ ቢሊዮን ዶላር ህገወጥ ገንዘብ የሚያንቀሳቅስ አካል መኖሩን ሰነዱ ይጠቁማል። የፓናማው የህግ ኩባንያ ሞሳክ ፎንሴካ ግን የጣስኩት አንድም ህግ የለም በማለት አጥብቆ አስተባብሏል። ጸረ ሙስና ተሟጋቾች ግን ምርመራው እንዲቀጥል ነው የሚጠይቁት። የግሎባል ዊትነሱ ሮበርት ፓልመር ህገ ወጥ ገንዘብ ህጋዊ ስም አልብሶ ማንቀሳቀስ፣ ከማዕቀብ ለመደበቅ ወይም ግብር ከመክፈል ለማምለጥ የተፈጸመ ተግባር ከሆነ ህገ ወጥ ድርጊት ለመሆኑ አንድና ሁለት የለውም። የኩባንያ ከ23 በላይ ዓለም አቀፍ ማዕቀብ የተደነገገባቸው የሆኑ ደንበኞች እንዳሉት ተመልክተናል። ከፓናማ ኩባንያ ከወጡት ብዛት ያላቸው ሰነዶች አብዛኞቹ በዓለም ዙሪያ ያሉ ግለሰብ ቱጃሮች የክብረታቸው ልክ እንዳይታወቅ ለመደበቅ ሲሉ ምን እንደሚያደርጉ የሚያሳዩ ናቸው። አሁንም የትራንስፓረንሲ ኢንተርናሽናሏ ማጊ መርፊ ገንዘቡን በአለም የገንዘብ ተቋማት መረብ ውስጥ እንዲዘዋወር የባንክ ባለሙያዎች፣ ጠበቆች እና የሂሳብ ባለሙያዎችን ተሳትፎ ይጠይቃል። እንግዲህ እዚህ ለንደን ከተማ ውስጥ የሙስና ገንዘብ ሲንቀሳቀስ በሚኖረን ሚና ደስተኞች ነን ወይ? የብሪታንያ መንግስትም ሆነ ሌሎች መልስ ሊሰጡበት የሚገባ ከባድ ጥያቄ ነው። በመጪው ግንቦት ወር የብሪታንያ ጠቅላይ ሚኒስትር ዴቪድ ካምረን በሚያስተናግዱት የጸረ ሙስና የመሪዎች ጉባኤ ላይ የሚካፈሉት የዓለም መሪዎች በዚህ ጥያቄ ዙሪያ ይመክሩበታል። ይሁን እንጂ በፓናማው ሰነድ የዴቪድ ካምረን ወግ አጥባቂ ፓርቲ በርካታ አባላትም ስም ተጠቅሷል። ሟቹ አባታቸውም አልቀሩ የቤተሰባቸውን ሀብት ባሃማስ ውስጥ በሚገኝ ኩባንያ ስም ሸሽገዋል ይላል ሰነዱ። Be your